ሳይንስና ቴክኖሎጂ። ስዊድን ስቶክሆልም የሚገኘው የኖቤል ሽልማት ኮሚቴ በተለያዩ ዘርፎች የ2021 ዓ.ም የኖቤል ሽልማት አሸናፊዎችን ያለፈው ሳምንት ይፋ አድርጓል። ክላውስ ሃልስማን እና ቤንጃሚን ሊስት የተባሉ ሁለት የጀርመን ሳይንቲስቶችም የሽልማቱ ተቋዳሾች ናቸው። ጀርመናዊ ክላውስ ሃልስማን የኖቤል ሽልማቱን ያሸነፉት በፊዚክስ ዘርፍ ሲሆን ከአሜሪካዊ ሳኪዮ ማናቢ እና ከጣሊያናዊ ጆርጂዮ ፓሪሲ ጋር ነበር ሽልማቱን የተጋሩት። ሊቃውንቱ ሽልማቱን ያሸነፉት እንደ ኖቤል ኮሚቴው ገለጻ፣ በምድር ላይ የተከሰተ ያለውን ውስብስብ የአየር ንብረት ለውጥ በተሻለ ሁኔታ ለመረዳት ጉልህ አስተዋጽኦ በማበረከታቸው ነው። የስዊድን ሮያል ሳይንስ አካዳሚ የ2021 የፊዚክስ የኖቤል ሽልማትን የተወሳሰቡ አካላዊ ስርዓቶችን ግንዛቤ እንዲረዳ አስተዋጽኦ ላበረከቱት መሰረታዊ ግኝቶች ለመስጠት ዛሬ ወስኗል። የሽልማቱ ግማሽ ለሱኮ ሮማኖቤና ለክላውስ ሃስማን በጋራ ይሰጣል። የምድርን የአየር ንብረት ተለዋዋጭነትን በመለካትና በተጨባጭ ምሳሌ የዓለም ሙቀት መጨመርን በአስተማማኝ ሁኔታ በመተንበያቸው ነው። ሌላው ግማሽ ከአቶሞች ጀምሮ እስከ ፕላኔት ድረስ ባሉ አካላዊ ስርዓቶች ላይ በሚታዩ ምስቅልቅሎችና መለዋወጥ ላይ ለሰራው ግኝት ለጆርጆ ፓሪሴ ይሰጣል። ጀርመናዊ የአየር ንብረት ለውጥ ተመራማሪ ክላውስ ሃልስማን በጀርመን ሃምቡርግ ዩኒቨርሲቲ ፕሮፌሰር እና የማክስ ፕላንክ የሜትሮሎጂ ተቋም ዳይሬክተር ናቸው። በጎርጎሪያኑ 1931 ዓ.ም ጀርመን ሃምቡርግ የተወለዱት ሃልስማን የሁለት ዓመት ልጅ እያሉ ነበር። ወላጆቻቸው ወደ እንግሊዝ በመሄዳቸው እዚያው እንግሊዝ የአንደኛና የሁለተኛ ደረጃ ትምህርታቸውን ተከታትለዋል። ካምብሪጅ ከፍተኛ ሁለተኛ ደረጃ ትምህርት ቤት የማጠቃለያ ፈተና ከወሰዱ በኋላ በ1949 ዓ ም ከወላጆቻቸው ጋር ወደ ጀርመን በመመለስ በፊዚክስ እና በሂሳብ የመጀመሪያ ዲግሪያቸውን ከሃምቡርግ ዩኒቨርሲቲ አግኝተዋል። የዶክትሬት ዲግሪያቸውን ደግሞ በፊዚክስ በ1957 ዓ ም በጎቲንገን ዩኒቨርሲቲ ተከታትለዋል። ላለፉት በርካታ ዓመታትም የመሬትና የውቅያኖሶችን የአየር ንብረት በሳተላይት ቴክኖሎጂ በርቀት መረጃ ላይ ያተኮሩ ምርምሮችን ሰርተዋል። የዘንድሮው የፊዚክስ የኖቤል ሽልማት ያስገኝላቸው ምርምርም በዚሁ በአየር ንብረት ለውጥ ላይ የሚያተኩር መሆኑን የኖቤል ኮሚቴ አባሉ ፕሮፌሰር ጆን ቤትላውፈር ገልጸዋል። ክላውስ ሃውስልማን ክላውስ ሃስማን በፍጥነት በሚለዋወጠው የአየር ሁኔታ እና በቀስታ በሚለዋወጠው የአየር ንብረት መካከል ትንተና አደረገ። የውሃ ሞሌኪሎች በሚያደርጉት ፈጣን ግጭት የአበባ ዱቄቶች ቀስ በቀስ እንዲጠፉ ያደርጋል ከሚለው የአንስታይን የእንቅስቃሴ ጽንሰ ሀሳብ በመነሳት የአየር ሁኔታ በቀናት የጊዜ ሚዛን በውቅያኖሶች ላይ ተጽዕኖ እንደሚያሳድር መተንበይ ችሏል። በእነዚህ ሀሳቦች የበለጠ በመግፋት ልኬቶች ምልክት ከታዎችና ማሳያዎችን በማነጻጸር የአንድን የተለየ አካላዊ ሂደት አሻራ በአየር ንብረት ስርዓቱ ውስጥ ስልታዊና አሃዛዊ በሆነ መንገድ ገንብቷል በአሁኑ ወቅት የሰው ልጆችን እያሳሰበ ያለውን የአየር ንብረት ለውጥ በተመለከተ ክላውስ ሀልስማን የአየር ንብረትና የአየር ሁኔታን አንድ ላይ የሚያገናኝ ሐሳብ በመፍጠር የአየር ሁኔታ ተለዋጭና የተዘበራረቀ ሲሆን የአየር ንብረት ለምን የማይለዋወጥ ሆነ ለሚለው ጥያቄ መልስ ሰጥተዋል። እንዲሁም የተፈጥሮ ክስተቶችና የሰዎች እንቅስቃሴ በአየር ንብረት ለውጥ ውስጥ የሚያሳድረውን ተጽዕኖ ለመለየት የሚያስችሉ በርካታ ምርምሮችንም ሰርተዋል። ይህ የእሳቸው ምርምር በከባቢ አየር ውስጥ እየጨመረ የመጣው የሙቀት መጠን በሰው ልጆች የካርቦን ዳይኦክሳይድ ልቀት ሳቢያ መሆኑን ለማረጋገጥም ጥቅም ላይ ውሏል። የስራ ባልደረባቸው ፕሮፌሰር ጆአን ስቲፍ እንደሚሉት የሃልስማን ግኝት ለፓሪስ የአየር ንብረት ስምምነት ከፍተኛ አስተዋጽኦ አለው። ለእኔ በጣም ግልጽ ነው፣ ለምን የኖቤል ሽልማቱን እንዳገኘ ለምን ከዚያ በላይ እንደሚገባው። ምክንያቱም እሱ የሰራው ስራ በአሁኑ ወቅት የአየር ንብረት ለውጥ በሰዎች የተከሰተ መሆኑን መናገር እንድንችል አድርጎናል እና ግልጽ ነው ያለ ሀስማን ስራ የፓሪስ የአየር ንብረት ስምምነት በጭራሽ ሊኖር አይችልም ነበር። ለዚህ አስፈላጊ የሆነ ነገር የአየር ንብረት ለውጥ በሰዎች የተከሰተ መሆኑን በማያሻማ መንገድ ማቅረቡ ነበር። ያ የሀስልማን ታላቅ ሳይንሳዊ አበርክቶ ነበር። ተመራማሪው ክላውስ ሃልስማን በፊዚክስ ዘርፍ የኖቤል ሽልማትን ባገኙ ማግስት ቤንጃሚን ሊስት የተባሉ የስነ ቅመማ ሊቅ ደግሞ በኬሚስትሪ ዘርፍ የኖቤል ሽልማት ያገኙ ሁለተኛው የጀርመን ሳይንቲስት ናቸው። የ53 ዓመቱ ተመራማሪ በጀርመን ምልሃይም የማክስ ፕላንክ የድንጋይ ከሰል ምርምር ዳይሬክተር ሲሆኑ ሽልማቱን ያገኙት በኬሚስትሪ ዘርፍ ከአሜሪካዊው ዴቪድ ማክሚላን ጋር በጋራ ነው። ሳይንቲስቶቹ የተሸለሙት ቤተ ሙከራ ውስጥ በሚደረጉ ጥናቶች ለሞለኪውል ግንባታ ሲውል የነበረ አርጋኖ ካታሊሲስ የተሰኘ አስተማማኝና ውጤቱ ከፍተኛ የሆነ አዲስ ቁስ በማበልጸጋቸው ነው። የኖቤል ኮሚቴ አባሏ ፓሚናኒ ቤቱንግ እንደሚሉት ግኝቱ የውህድ ቅመማ ስራን ቀላል ያደረገ ነው። ጉዳዩ የውዶችን ሞሌኪሎች ስለመስራት ነው። እናም ሌሎቹ ያማረና አጋዥ ነገር ነው ያበለጸጉት። ቀላልና ሰው ሊገነዘበው የሚችለው ነው። አለማችን በሞሌኪሎች የተሞላች ነች። ከምንተነፍሰው ኦክሲጅኖች ጀምሮ እስከ ለሽታዎች ፈውስ የሚቀመሙ ውስብስብ መድኃኒቶች ድረስ ህይወት ያላቸው ነገሮችና ሰዎችን የመሳሰሉ በተለያዩና በተወሳሰቡ ሞሌኪሎች የተገነቡ ፍጥረታትም አሉ። በእርግጥ ሁሉም አይነት ቁሳቁሶች፣ ፕላስቲኮች፣ ሽቶዎች፣ የምግብ ጣዕም ማሳመሪያዎች ባትሪዎችና መድኃኒቶችም ሞሊክሎች ናቸው። ሞሊክሎችን ለመስራት ግን የተለያዩ አቶሞችን አንድ ላይ ማገናኘት አለብን። ነገር ግን ፓሚላኒ እንደሚሉት ቀደም ሲል ይህ ቀላል ስራ አልነበረም፣ ምክንያቱም አብዛኛዎቹ ውህዶች ምላሻቸው አዝጋሚ ነበርና። ያ በመሆኑ እስከ ጎርጎሪያኑ ሁለት ሺ ዓመተ ምሕረት ድረስ ስለ ሁለት አይነት አነቃቂ ውህዶች ብቻ ነበር የሚታወቀው። ከዚያ በኋላ ግን የነ ቤንጃሚን ሊስት ግኝት ሁኔታውን ቀየረ ይላሉ ፓሚላ ቤቱንግ። ነገር ግን በ2000 ዓ ም ሁሉም ነገር ተቀየረ። ከዚያም ቢያሚን ሊስት እና ዴቪድ ማክሚላን ልክ እንደ ትልልቅ ውህዶችና የብረት አነቃቂዎች ተመሳሳይ ሥራ ለመስራት ትንሽ ተፈጥሯዊ ሞሌኪሎችን መጠቀም እንደሚቻል ይፋ አደረጉ። እነዚህ ትክክለኛ ፈጣንና ለአካባቢ ሁኔታ ተስማሚ የሆኑ ምላሾች ነበሩ። ግኝቶቹ የውህድ ሞሌኪሎችን እንዴት ማቀናጀት እንደሚቻል ሙሉ በሙሉ አዲስ መነሳሳትን ፈጠሩ። ይህ አዲስ ግኝትና አስተሳሰብ ዛሬ በሰፊው ጥቅም ላይ ይውላል። ለምሳሌ በመድኃኒት ግኝትና የተሳኩ ውህዶችን በማምረት ረገድ የሰው ልጅ በከፍተኛ ሁኔታ ተጠቅ ጀርመናዊ ተመራማሪ ቤንጃሚን ሊስት በጀርመን ፍራንክፈርት በጎርጎሪያኑ የዘመን ቀመር በ1968 ዓ ም የተወለዱ ሲሆን የአንደኛና የሁለተኛ ደረጃ ትምህርታቸውንም ያጠናቀቁት በዚሁ በትውልድ አካባቢያቸው ነው። የ53 ዓመቱ ሳይንቲስት የመጀመሪያ ዲግሪያቸውን ያገኙት በኬሚስትሪ ከበርሊን ዩኒቨርሲቲ ሲሆን የዶክትሬት ዲግሪያቸውን ደግሞ ፍራንክፈርት በሚገኘው ጎተ ዩኒቨርሲቲ ነው። ተመራማሪው በአሁኑ ጊዜ በኮሎኝ ዩኒቨርሲቲ ፕሮፌሰር እና የማክስ ፕላንክ የድንጋይ ከሰል ምርምር ተቋም ዳይሬክተር ናቸው። ተመራማሪው ያለፈው ሳምንት ከተጋሩት የኬሚስትሪ የኖቤል ሽልማት በተጨማሪ ላለፉት በርካታ ዓመታት በሳይንሱ ዘርፍ ላበረከቱት አስተዋጽኦ ከ30 በላይ ሀገር አቀፍና ዓለም አቀፍ እውቅናና ሽልማቶችን አግኝተዋል። አድማጮች የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል ፀሐይ ጫኔ ነኝ መልካም ጊዜ